አቶ ማርሸት መሸሻ በምዕራብ አውስትሬሊያ የዘመቻ ሕልውና ህብረት ሊቀመንበር፣ የህብረታችሁ ዋነኛ ተልእኮ ምንድን ነው? እስካሁንስ ምን ተግባራትን አከናውነዋል ማለት ይቻላል? አመሰግናለሁ ካሳሁን። የፈጸምነውን ተግባር ከመዘርዘሬ በፊት ምናልባት ወደ ኋላ ትንሽ ሄደን ኢትዮጵያ ውስጥ የነበረውን ሁኔታ ብናይ እና ታሪክ ጋር ምን እንደሚያያይዘው ትንሽ ለመግለጽ እፈልጋለሁ። ሁላችንም እንደምናውቀው ሀገራችን ኢትዮጵያ ውጥረት ውስጥ ከገባች ቆይታለች። በተለይ የዘር ፖለቲካ፣ የቋንቋ ፖለቲካ የሚያመጣው ችግር በየአካባቢው ብዙ ወገኖቻችንን ሲያፈናቅል የምንሰማው ነገር ነው። በወለጋ በቤኒሻንጉል፣ ባጣዬ እየተባለ በተለያየ ጊዜ ኢትዮጵያውያን እየተገናኙ የተፈናቀሉ ሰዎችን ለመርዳት ከፍተኛ ጥረት ሲደረግ እንደነበረ ሁላችንም እናስታውሳለን። አሁን ያለው ሁኔታ ግን በተለያዩ የኢትዮጵያ አካባቢዎች ከፍተኛ መፈናቀል፣ ከፍተኛ የህይወት መጥፋትና የንብረት መውደም እየተከተለ ነው ያለው። ስለዚህ ፐርዝ የምንኖር ኢትዮጵያውያን ይህንን ጉዳይ ተወያይተንበት በፊት ስናደርገው ከነበረው ለየት ያለ ሁኔታ ነው ያለው። ስለዚህ ስልታችንም አቀራረባችንም ፕሮግራማችንም የተሻለ ቢሆን ይሻላል። ምክንያቱም ይሄ የመጣው ችግር በአንድ አካባቢ የመጣ ችግር ሳይሆን በመላ ሀገሪቱ ሕልውና ላይ የተቃጣ ነው። በአንድ አካባቢ ባሉ ሕዝቦች በህዝብ ብቻ ሳይሆን በመላው የኢትዮጵያ ሕዝብ ላይ የተቃጣ ነው። ለዚህም ምልክቱ ጦርነቱ ላይ ያሉት እና የሚካፈሉት ከብዙ የክልል አስተዳደሮች የሄዱ የልዩ ኃይሎች እንደሆኑ ሁላችንም እናውቃለን። ጦርነቱ ደግሞ ከትግራይ ወጥቶ አሁን አጎራባች ወደሆኑ አገሮች ወደ አፋርና ወደ አማራ ክልል እንደሆነ እናውቃለን። ስለዚህ ኢትዮጵያዊ ይዘት አለው። መፍትሄውም ኢትዮጵያዊ ይዘት መኖር አለበት እና እዚህ ያለነው ኢትዮጵያውያን አንድ ላይ ሆነን ለዚህ ተግባር የተሰየመውን ዘመቻ ህልውና የተባለውን እንዴት አድርገን እንደምንደግፍ ተወያይተን ሲምፕሊ እኛ ያን አዳፕት በማድረግ የዘመቻ ህልውናውን ደጀን እንደምንሆን ቃል ገብተን ስማችንን ዘመቻ ህልውና ህብረት ብለን ሰይመነዋል። አነሳሳችን ከዛ ነው። በቅርብ ያደረግነው ስብሰባ ላይ ኦገስት ቱዌንቲ ዋን ላይ በተደረገው ስብሰባ እጅግ በጣም ብዙ አገር ወዳድ ኢትዮጵያውያን የተሳተፉበት ነው። ኢትዮጵያ አገራችን ያለችንበትን ሁኔታ ሰፋ ያለ ውይይት ከተደረገ በኋላ የተፈናቀሉ ሰዎች በገንዘብ ለመርዳት በሌሎችም አስፈላጊ በሆኑ በማህበራዊ፣ በዲፕሎማሲያዊ እንቅስቃሴዎች ያለውን ሁኔታ ለሌሎች ለማስረዳት እና ኢትዮጵያ የተሻለ ቦታ የምታገኝበትን ዘዴ ለመፈለግ ይሄ ህብረት ቀዳሚ ሚና እንደሚጫወት ስምምነት ተደርሶበት ተሰብሳች አሁን እንደ ነሱት በተለይም በተለያዩ የኢትዮጵያ ግዛቶች ውስጥ የተፈናቃዮች ቁጥር በጦርነትም ሆነ በድርቅ ወይም ደግሞ ተፈጥሮ ሁኔታዎች በተለያዩ መንገድ ኢትዮጵያ ውስጥ ከ136 ሚሊዮን በላይ ተፋዮች እንዳሉ በተባበሩት መንግስታት የምግብ ፕሮግራም ተገልጸዋል። ባለፈው ወቅት በአስቸኳይም እርዳታ እንዲያገኙ ያ ካላገኙ ግን እርዳታቸውም የመቀጠሉ ሁኔታ ጥያቄ ውስጥ ሊገባ እንደሚችል ሁሉ ስጋታቸው መሆናቸውን ገልጸዋል። በአገር ውስጥም እንደዚሁ በመንግስትም በኩል በክልሎችም ሆነ በፌዴራል መንግስቱ በኩል እንደዚሁ ጥሪዎች ይቀርባሉ። ለዛስ የሰጣችሁት ግብራዊ ምላሽ ምንድን ነው? በእናንተ በኩል ዘመቻ ህልውና ህብረት የህዝብ ስብሰባ ጠርቶ ካወያየ በኋላ የደረስንባቸው ስምምነቶች ነበሩ። እነኛም በአሁኑ ሰዓት እየተካሄደ ባለው ጦርነት ጦርነቱ ያመጣው ችግር ገፈት ቀማሽ የሆኑ አፋር ክልል እና የአማራ ክልል ናቸው። አማራ ክልል የኢኮኖሚ እና ገንዘብ ትብብር ቢሮ በኃላፊው በዶክተር ጥላሁን ማህሪ አንተነህ በኩል ዳያስፖራ ላለን ኢትዮጵያውያን በሙሉ የተጻፈ ደብዳቤ ነበር። ያም የአማራ ብሔራዊ ክልላዊ መንግስት በጦርነት የሚፈናቀሉ ወገኖችን ለመርዳት እና ለማቋቋም ገቢ እያሰባሰበ ስለሚገኝ እርዱን የሚል ነው። ያን መሰረት በማድረግ አሁን የመጀመሪያ እንቅስቃሴያችን የነበረው የአማራ ክልል ላቀረበው ጥያቄ መልስ መስጠት ነበር። የፈርዝ ኢትዮጵያውያን በእውነቱ በዚህ ችግር ላይ እጅግ ከፍተኛ ተሳትፎ በማድረግ ሰላሳ ሺህ አራት መቶ ዶላር አዋጥተው ያንን ገንዘብ በአለፈው በዘጠኝ ሴፕቴምበር ናይን ከትናንት ወዲያ ማለት ነው በተሰጠን ባንክ አካውንት ለሪሊፍ ፎር አማራ ኮንፍሊክት ዲስፕሌይስድ ፒፖል ተብሎ በተከፈተው አካውንት አስገብተናል። ይሄ የመጀመሪያ ጥረታችን ነው። አንተ እንደገለጽከው ኢትዮጵያ ውስጥ በጣም ከፍተኛ የንብረት መውደም፣ የኢንፍራስትራክቸር መውደም እና የህይወት መጥፋት፣ የሰዎች ኑሮ መመሰቃቀል አለ እና በዚህ ጉዳይ ላይ ማንም ኢትዮጵያዊ የሚያገባው በተለይ በምዕራቡ ዓለም የምንኖር መጠነኛ ምቾት ኖሮን የምንኖረው ኢትዮጵያውያን በዚህ ሰዓት ለወገናችን መድረስ ያለብን ጊዜ መሆኑን እናምናለን። ፐርዝ ያሉ ኢትዮጵያውያንም ይሄንን ነው እያደረጉ ያሉት። ወደፊትም በምናደርጋቸው የገንዘብ አሰባሰቦች እና ሌሎችም እንቅስቃሴዎች ሁሉንም ወንድሞቻችን፣ ችግር ውስጥ ያሉትን ለመርዳት ወስነናል። በሚቀጥለው ለአፋር ክልል ገንዘብ እንደምንልክ በኮሚቴ ደረጃ ተነጋግረን አሁን ህዝቡን ለማወያየት እየተዘጋጀንን ያለ ነው። አቶ ማርሸት መሻ በምዕራብ አውስትሬሊያ የዘመቻ ህልውና ህብረት ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። ካሳሁን ለዚህ ለሰጠህን እድል በጣም አመሰግናለሁ። በመጀመሪያ የዘመቻ ህልውና ህብረት ስራ አስኪያጅ ኮሚቴ በዚህ በአጭር ጊዜ ውስጥ ከፍተኛ ቅስቀሳ በማድረግ ከወንድሞቻችን ከኢትዮጵያውያን እህቶቻችን ጋር ከፍተኛ የሆነ ቅስቀሳ በማድረግ ለሰራው ስራ ኮሚቴውን ማመስገን እፈልጋለሁ። ከዛ በተጨማሪ ደግሞ የኮሚቴውን ጥሪ አክብረው ለመጡ ወንድሞቻችንና እህቶቻችን ከፍተኛ ምስጋና ይናቀርባለሁ። ወደፊት በምናደርገው እንቅስቃሴ በቅርብ በምናወጣው እቅድ ሁሉ እናወያያችኋለን። እናንተም በዋትሳፕ ፔጃችን አስተሳሰባችሁን እና ሀሳባችሁን ብትገልጹልን የሚቀጥለውን የስራ እቅድ አውጥተን እንጓዛለን እና ይሄ የጥቂት የኮሚቴ አባላት ጉዳይ አይደለም፣ የሁሉም ኢትዮጵያውያን ጉዳይ ነው። በተለይ በፐርዝ የምንኖር ኢትዮጵያውያን ይህንን በህብረት መወጣት መቻል አለብን። ከሌሎች አውስትራሊያ ካሉ ወንድሞቻችንም ጋር በመመካከር አህጉር አቀፍ አውስትራሊያ አቀፍ የሆነ እርምጃ ለመውሰድ መዘጋጀት አለብን። ቀጥሎም ምናልባት በዓለም አቀፍ ደረጃም ትብብር በማድረግ ይህንን ከባድ ችግር በጋራ ለመወጣት ሁላችንም ጥረት ማድረግ አለብን። እስካሁን ለተደረገው ጥረት ሁላችሁንም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።